የአሜሪካ የምግብና የመድኃኒት አስተዳደር ኮቪድ-19ን ለመከላከል ለፈረሶች የተዘጋጀውን አቨር ምንስት የተባለውን መድኃኒት በግላቸው ወስደው የሕክምና እርዳታ ለማግኘት ሆስፒታል የገቡ ሕሙማን እንዳሉ በርካታ መረጃዎች የደረሱት መሆኑን በመግለጽ አስጠንቅቋል። ድርጅቱ ትናንት ቅዳሜ በትዊተር ገጹ ላይ አይቨርሜክቲን የተባለውን የከብቶች መድኃኒት ለሚወስዱ ሰዎች እናንተ ፈረሶች አይደላችሁም፣ እናንተ ላሞች አይደላችሁም፣ ከምር ሁላችሁም ይህን ነገር አቁሙ የሚል ማስጠንቀቂያ አውጥቷል። የድርጅቱ ማስጠንቀቂያ በዩናይትድ ስቴትስ የሚሲሲፒ ክፍለ ግዛት የጤና መምሪያ ያወጣውን ተመሳሳይ መግለጫ ተከትሎ ነው። የጤና መምሪያው መግለጫ ኮቪድ-19ን ለመከላከልም ሆነ ከህመሙ ለመዳን የከብቶችን መድኃኒት በመውሰድ ከታመሙ ሰዎች ቁጥራቸው እየጨመረ የመጣ የ911 የደረሱልኝ የስልክ ጥሪዎች መመዝገባቸውን አመልክተዋል። ከደረሱ የእርዳታ ጥሪ ስልኮች ውስጥ 70 ከመቶ የሚሆነው ለከብቶች የተዘጋጀውን መድኃኒት ወስደው ከታመሙ ሰዎች መሆኑም ተገልጿል። ሰዎች ስለ ኮቪድ-19 የተሳሳተ መረጃ በመስማት ራሳቸውን ከሚጎዱ እርምጃዎች እንዲታቀቡ የምግብና መድኃኒት አስተዳደሩ አሳስቧል። በሌላም በኩል እንግሊዝ ከመጪው ማክሰኞ ጀምሮ ዕድሜያቸው ከ18 ዓመት በላይ ለሆኑና እስከ 8 ሺህ በሚደርሱት ሰዎች ላይ ኮቪድን መቋቋም የሚያስችል ተፈጥሯዊ የበሽታ ተከላካይ ህዋሳት ምርመራን እንደምታደርግ አስታውቃለች። የእንግሊዝ መንግስት ዜና ማሰራጫዎች እንደዘገቡት በኮሮና ቫይረስም ሆነ ለተለዋዋጭ ቫይረሶቹ የተጋለጡ ሰዎች ስለሚኖሯቸው ተፈጥሯዊ መከላከያ የበለጠ መረጃ ለመሰብሰብ እንደሚፈልጉ ተመልክቷል።